ማህደረ ዜና፣ መሳሪያው ጀት፣ ታንክ፣ መድፍ፣ ጠመንጃ ሊሆን ይችላል። አብዛኛው አንድ አገር የተመረተ በአንድ መንግስት የተሰጠ ወይም የተሸጠ ነው። በዩናይትድ ስቴትስ ኦፍ አሜሪካ ተኳሾቹ ብዙ ናቸው። ሁለቱ ግን የአንድ ሀገር መንግስት ጦር የቱርክ የሌላ ሀገር አማጺ ኃይል የሶሪያ ኩርድ ፔዋይዲ በምህፃሩ ሸማቂዎች ናቸው። ሁለቱም በዩናይትድ ስቴትስ ይደገፋሉ። ሁለቱም የኢራቅና የሶሪያ እስላማዊ መንግስት አይሲስ በምህፃሩ የተሰኘውን አማጺ ቡድን ይወጋሉ። ሁለቱም የሶሪያ መንግስትን ይቃወማሉ። ደግሞ በተቃራኒው አንዳቸው ሌላቸውን ይወጋሉ። ሁለቱም የእነሱንም የአስታጣቂ ረዳት የበላዎቻቸውንም ጠላቶች ወጉም፣ እርስ በርስ ተዋጉም። ሜዳቸው ሶሪያም፣ በአብዛኛው የሚያልቀው ህዝብም ሶሪያዊ ነው። የሰሞኑ ብሷል። የውስብስቡ ጦርነት ጥፋት ምክንያት መሰረቱ የአፍታቀኝታችን ትኩረት ነው። አብራችሁን ቆዩም የጥንታዊ ስልጣኔ ማዕከል፣ የሰው ልጅ የረጅም ዘመን መኖሪያ ምድር፣ የመካከለኛው ምስራቅ የፖለቲካ መዘውር፣ ለሃይማኖት ያልወገነ ስርዓት አብነት ነበረች። ዛሬ በተቃራኒው የሸማቂ ቡድናት መፈልፈያ፣ የሃያላን መንግስታት ቦምብ ሚሳይል መፈተሻ፣ የሀብታም አረብ ፋርሶች ገንዘብ መርጫ፣ የህዝብ እልቂት ፍጅት፣ የጥፋት ስደት እንግልት ማዕከል ሆናለች። ሶሪያም አምስተኛ ዓመቷን አገባደደች። የዩናይትድ ስቴትሱም ቀኝ አክራሪ ፖለቲከኛ ዶናልድ ትራምፕ የሪፐብሊካን ፓርቲ ፕሬዚደንታዊ እጩነታቸው ባለፈው ሐምሌ በጸደቀበት ወቅት ዓለምን ከሚያብጠው ችግር የአብዛኛው በተለይ የስደተኞችና የጽንፈኞች ምንጭ ነበር ያሏት ሶሪያን ሶሪያም ትራምፕ በተደጋጋሚ እንዳሉት የዘመናችን ዓለም ችግሮች አብዛኛ ምንጭ እንደሆነች ሁሉ የሶሪያ አብዛኛ ችግሮች ምንጭ ደግሞ የትራምፕ ዋና ተቀናቃኝ ሂላሪ ክሊንተን እና በአጠቃላይ የኦባማ መስተዳድር ናቸው። የትራምፕ ዓላማ መልእክት፣ የወቀሳ ትችታቸው መሰረት በእርግጥ እንደየሰሚ ፖለቲካዊ ፍላጎቱ እውነት ወይም ሐሰት ይሆን ይሆናል። ሶሪያ ግን በርግጥ ወድማለች። ሩብ ሚሊዮን የሚገመት ህዝቧ አልቋል። አስራ ሁለት ሚሊዮኑም አንድም ተሰዷል አሊያም ተፈናቅሏል። የሶሪያ ጥፋት የህዝቧ እልቂት ፍጅት፣ ስደት የዓለም ችግር ከሆነ ዓለምን የምትመራው ልዕለ ሀያል ሀገር ከብዙዎቹ ተጠያቂዎች አንዷ መሆኗም በርግጥ አያነጋግርም። በሶሪያም የቀድሞው የዩናይትድ ስቴትስ አምባሳደር ሮበርት ፎርድ በቅርቡ ለአሜሪካው ዜና አገልግሎት ኤፒ እንደነገሩት የኦባማ መስተዳድር በውጭ መርሁ ከሚወቀስባቸው ሁለት ወይም ሶስት ዋና ዋና ችግሮች የሶሪያም ቀዳሚው ነው። ፎርድ ይህም ባሉበት ሰሞን የዩናይትድ ስቴትሱ ምክትል ፕሬዚደንት ጆ ባይደን አንካራም፣ ቱርክ ውስጥ ከቱርክ ባለሥልጣናት ጋር ተወያይተው ነበረ። በጉብኝት ውይይታቸው የሶሪያን ጦርነት ሂደት ማንሳታቸውን መገመት አይቀድም። ዋና ትኩረታቸው ግን ቱርክ ራሱን የሶሪያና የኢራቅ እስላማዊ መንግስት አይሲስ የሚለውን አማጺ ቡድንን ለመደምሰስ በሚደረገው ውጊያም በመካፈሏ ማወደስና ማድነቅ እንጂ አካባቢውን ላመነቃቀረው ጦርነት ሁነኛ መፍትሄ መፈለግ አልነበረም። ከነበረም አላሉትም። ዛሬ እኔና ጠቅላይ ሚኒስትሩ ይህንን አሸባሪ ቡድን ለማሸነፍ በሚደረገው ውጊያ ስላሳየነው እመርታ ተወያይተናል። ቱርክ ከመፈንቅለ መንግስት ሙከራ በኋላ ወደ ጸረ አይስል ዘመቻው ለመመለስ ላሳየችው ፍጥነትም አመስግኛቸዋለሁ። ሰይጣናዊውን ቡድን ለመምታት ጠንካራ አቋምና የማይናወጥ ጽናት አሳይታለች። የቱርክ ጦር ጥቃት ግን መንታ ነበር ነውም አይሲስንም የኩርድ አማጽያንም ያንከረባበት ኩርድ ተብሎ የሚጠራው ነገድ ከ950 ጀምሮ ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። የኦትማን ቱርክ እስከፈረጠመበት እስከ ሺህ ሁለት መቶ ዘጠናዎቹ ድረስ ከዛሬዋ አዘርባጃን እስከ ሰሜን አፍሪቃ ደቡብ አረቢያ ልሳነ ምድር እስከ ኢራን የሚገኘውን ሰፊ ግዛት የገዛም ኃያል ነገድ ነበረ። ከሺህ ሁለት መቶ ዘጠናዎቹ ማብቂያ በኋላ የሻዳድ አዲስ የሐሰን ዋሂዲስ፣ የአዩቢዲስና የሌሎችም የኩርድ ጠንካራ ስሮ መንግስታት እየተፈረካከሱ ግዛታቸውን ለቱርኮች ወይም በቱርክ ለሚታዘዙ ሱልጣናት ማስረከብ ግድ ነበረባቸው። በመጀመሪያው የዓለም ጦርነት ማብቂያ የኦስማን ቱርክ ስሮ መንግስት ተፈረካክሶ ብሪታንያና ፈረንሳይ የሚመሯቸው የአውሮጳ ሃያላን አብዛኛውን የቱርክ ቅኝ ግዛቶች ሲገዙ ወይም ቅኝ ተገዢዎቹ ነፃ ሲወጡ ኩርዶችም በአዳዲሶቹ ሀገራት ግዛቶች ተከፋፈሉ። ዛሬ ደቡብ ምስራቅ ቱርክ፣ ምዕራባዊ ኢራን፣ ሰሜን ኢራቅና ሰሜን ሶሪያ ውስጥ ወደ 30 ሚሊዮን የሚገመቱ የኩርድ ነገድ አባላት አሉ። በአራቱም ሀገራት የሚኖሩ ኩርዶች ሲጠነክር የነፃነት ሲቀዘቀዝ የራስ ገዝ መብት ጥያቄ እያነሱ በየጊዜው ከሚቀያየረው የዓለም ሀያላንና የአካባቢው መንግስታት ፍላጎት፣ ጥቅምና ግጭት ጋር ግራ ቀኝ ይላጋሉ። ኢራንና ኢራቅ ሲጣሉ የባግዳድ ገዢዎች የኢራንን፣ የቴህራን ገዢዎች ባንጻሩ የኢራቅ ኩርዶችን ያስታጥቃሉ፣ ያደራጃሉ፣ ከለላ ይሰጣሉ። ባግዳድ ከአንካራ፣ አንካራ ከደማስቆ፣ አንካራ ከቴህራን ወይም ቴህራን ከደማስቆ ከተጋጩም እንዲሁም የጠላት የጠላት ወዳጅ ነው በሚለው ነባር ፖለቲካዊ ሻጥር ለኩርዶች የሚደረገው ድጋፍ ተቃውሞ በተቀያየረ ቁጥር በዩናይትድ ስቴትስ የሚመራው የአውሮፓና የአረብ ዓለም በአንድ በኩል ድሮ በሞስኮ የሚመሩ የነበሩት የምስራቅ አውሮፓና የአረቡ ዓለም በተቃራኒው ቆመው ግጭት ጦርነት፣ ሻጥሮን ያላቀጣጠሉበት ዘመን የለም። ፕሬዝደንት ሳዳም ሁሴን የዋሽንግተን ለንደኖች ወዳጅ የቴህራን ጠላት በነበሩበት ዘመን የኢራቅ ኩርዶች ደጋፊም አስታጣቂ፣ መጠለያ ሰጪም ቴህራን ነበረች። ሰዳም ሁሴን የምዕራቦችና የተከታዮቻቸው ጠላት ሆነው በጦር ከተዘመተባቸው ጊዜ ጀምሮ ግን የኢራቅ ኩርዶች የምዕራብ ወዳጆች የኢራን ጠላቶች ሆኑ። የኢራቅ ኩርዶች በዩናይትድ ስቴትስና በብሪታንያ የጦር ጀቶች ድጋፍ ኤርቤል ሰሜን ኢራቅ የመንግስት አካል መዋቅር እየዘረጋ የራሱን ባንዲራ የሰቀለም ምክር ቤት ፕሬዝደንት ጠንካራ ጦር ያለው የመንግስት ውስጥ መንግስት ከመሰረቱ ዘንድሮም 13 ዓመት አለፋቸው። ጅላል ጠላባኒ ከኢራቅ ኩርድ አማጽያን መሪዎች አንዱ ነበሩ። ከ2005 እስከ 2014 ድረስ የኢራቅ ፕሬዚደንት ነበሩ። ኢራቅን ኩርድ ፕሬዝደንት እየመሯት የኢራቅ ኩርዶችን ሌላው የቀድሞው የኩርድ አማጺ መሪ መስዑድ ባርዛኒ በፕሬዝደንትነት ማዕረግ ከኤርቤል ቤተ መንግስት ይመራሉ። ቱርክ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ናት። ከምዕራባውያን ጋር የነበረና ያላት ግንኙነት እንቅፋት ባያጣውም ከሁለተኛ ዓለም ጦርነት ፍጻሜ ወዲህ ወዳጅ እንጂም ጠላት ተብላ ግን አታውቅም። የቱርክ ኩርዶች በ1980 ዎቹ የነፍጥ ትግል ሲጀምሩ የሐፊዝ አልአሰድን ሶሪያም ሙጥኝ ማለት በሞስኮ የሚመራውን ሶሻሊስታዊ ዓለምን ድጋፍ ለማግኘት ኮሚኒስት ሆኖ ወይም መስሎ መቅረብ ጥሩ ፖለቲካዊ ስልት ነበረ። አብዱላህ ኦጀላን የሚመሩትን ደፈጣ ተዋጊ ቡድን ፔካካ አሉት፣ የኩርዲስታን ሰራተኛ ፓርቲ እንደማለት ነው። ሶሻሊስታዊ ቡድን ከተመሰረተበት ጊዜ ጀምሮ በፊት ከእስላማዊት ሪፐብሊክ ኢራን ኋላም ከምዕራባውያን ዙሪያ መለስ ድጋፍ ከሚደረግላቸው ከኢራቅ ኩርድ ሸማቂዎች ጋር ጥብቅ ግንኙነት አለው። የኢራቅ ኩርዶች የመንግስት ውስጥ መንግስት በመመስረታቸው የልብ ልብ የተሰማቸው የሶሪያ ኩርዶች በ2003 የዲሞክራቲክ አንድነት ፓርቲ ፒዋይዲ በምህፃሩ ያሉትን ደፈጣ ተዋጊ ቡድን ሲመሰርቱም ከፔካካ ጋር ጥብቅ ግንኙነት መስርተዋል። ፔካካም ለቱርክም ለምዕራባውያንም አሸባሪ ድርጅት ነው። ፔካካን የሚደግፉት የኢራቅም የሶሪያም ኩርዶች ለቱርክ አሸባሪዎች ናቸው። ግን ፔሽሜርጋ የተሰኘውን የኢራቅ ኩርድ ጦርንም የሶሪያውን ፒዋይዲንም የሚያስታጥቁም የሚደግፉም የሚያደራጁት የቱርክ የጦር ተሻራኪዎች ዩናይትድ ስቴትስና ተባባሪዎቿ ናቸው። የአሜሪካው ምክትል ፕሬዚደንት ጆ ባይደን ባለፈው ሳምንት አንካራን ሲጎበኙ አይሲስን ለማጥፋት ስለሚደረገው ዘመቻ ነበር የተናገሩት። የቱርኩ ፕሬዚደንት ረጀፕ ጠይብ ኤርዶሃን ግን አይሲስንም ፒዋይዲንም ልዩነት የላቸውም አሉ። ጥቃትም አወጁ። በክንቡ ዛሬ ከሌሊቱ አስር ሰዓት ጀምሮ ጦራችንንና የጸጥታ አስከባሪ ኃይሎቻችን ሰሜናዊ ሶሪያ ውስጥ ሀገራችንን በተደጋጋሚ በሚያሰጉ ዳአሽና ፒዋይዲ በመሳሰሉ አሸባሪዎች ላይ ዘመቻ ቀርቷል። ግ ሽዝ ሽሳሽ ግራ አጋቢው የኃይል አሰላለፍ ሶሪያ ውስጥ ተጨማሪ ሕይወት ሀብትና ንብረት እያጠፋ ነው። የቱርክ ጦር ሰሜናዊ ሶሪያ በሸመቁ የአይሲስና የኩርድ ታጣቂዎች ላይ የምድርና የአየር ጥቃት ከጀመረ ካለፈው ሮብ እስከ ትናንት ድረስ ብቻ በትንሽ ግምት ሰላሳ አምስት ሰላማዊ ሰዎች ተገልለዋል። ዘመቻው ታዛቢዎች እንደሚሉት ለአንካራ መሪዎች ድርብ መልእክት ነው ያለው። ቱርክ ላይ የሚደረገውን ጥቃት መቀነስ ቀዳሚው ዓላማ ነው። የፕሬዝደንት ኤርዶሃን መንግሥት በቅርቡ በተቃጣበት መፈንቅለ መንግሥት ሰበብ አለመዳከሙን ማሳያም ሌላው መልእክት ነው። ሌለኛው በመፈንቅለ መንግሥቱ ሴራ የሚጠረጠሩትን ፈቱላህ ጉላንን ዩናይትድ ስቴትስ ለቱርክ አሳልፋ ባለመስጠቷም የዋሽንግተንን ፍላጎት አንካራዎች ከእንግዲህ እንደ እስካሁኑ እንደማያስታመሙ ማመልከትም ይሻሉ። በመፈንቅለ መንግሥት በሚጠረጠሩ ወገኖች ላይ በሚወሰደው እርምጃ ሰበብ የአንካራ መሪዎችን የሚወቅሱ ወገኖችን የትኩረት አቅጣጫ ማስቀየርም ሌላው መልእክት ነው። እናም ይቀጥላላሉ። ኤርዶሃን ዛሬ ዳኢሽን ሱሪየ ቨ ኢራክታን ተሚዝለንመሲ ይችን ዩርዩትዩለን ቻልሽማላራ ሄር ትርሉ ካትክይ በረጃዝ ጀራብሉስታ ሶሪያ እና ኢራቅ ውስጥ በአይሲስ ላይ የሚደረገውን ወታደራዊ ዘመቻ ሙሉ በሙሉ እንደግፋለን። ለዚህ ነው በዘመቻው የምንካፈለው። በኩርድ ቡድናት ላይ ተመሳሳይ አቋም ይዘናል። እነዚህ ተገንጣይ አሸባሪዎች እስኪደመሰሱ ድረስ ጥቃቱን እንቀጥላለን። የቱርክ ባለሥልጣናት በተደጋጋሚ እንዳሉት ጦራቸው በዩናይትድ ስቴትስ የሚደገፈውን የሶሪያ ኩርድ አማጺ ቡድን ይዞታን መደብደብ የጀመረው በአሜሪካኖች ፍቃድና ይሁንታ ነው። የዩናይትድ ስቴትስ ባለሥልጣናት ግን በኩርዶች ላይ የተከፈተውን ዘመቻም ስለመደገፍ አለመደገፋቸው እስካሁን በግልጽ ያሉት ነገር የለም። ብቻ ውጊያው ቀጥሏል። እኛ ለዛሬ ይብቃን። ነጋሽ መሐመድ ነኝ። ቸር አሰማን።